Yut Atuç Alım እንደ ኢሮፓውያን አቆጣጠር በ2012 ዓ.ም ነበር፣ አንዲት የ15 ዓመት ወጣት በርሊን ውስጥ በቀላል ባቡር ተገኝታ ሕይወቷ ያለፈው። ልጅቷ ሆን ብላ ራሷን ታጥፋ ወይስ ሳታስበው በአጋጣሚ ትገጭ እስካሁን ግልጽ አይደለም። ምናልባት ለዚህ ምላሽ ካገኘን በሚል ወላጆች የልጃቸውን የፌስቡክ ገጽ ከፍተው እንዲያዩ ፌስቡክን የሚስጢር ቁጥሯን ወይም ፓስወርድ ቢጠይቁም ፌስቡክ ይከለክላቸዋል። ፌስቡክም የልጅቷን ገጽ ወደ መታሰቢያ ገጽነት ቀይሩ ቤተሰብና ጓደኞቿ የተሰማቸውን ሀሳብ ገጿ ላይ መለዋወጥ ብቻ እንዲችሉ ፈቅዷል። ምንም እንኳን ሁኔታው አሳዛኝ ቢሆንም የምስጢር ቁጥሩን ለማንም አሳልፎ እንደማይሰጥም ይገልጻል። በዚህ ያልተደሰቱት የልጅቱ ወላጆች ፌስቡክን ይከሳሉ። ይሁንና ጉዳዩን የተመለከተው ችሎት ለፌስቡክ መብቱን ሰጥቷል። ለምን? ጉዳዩን የተመለከተው ፍርድ ቤት ቃል አቀባይ አኒት ጋብርኤል ልጃቸው የሞተችበትን ምክንያት የማያውቁት ወላጆች በዚህ መንገድ ፍንጭ ማፈላለጋቸውን ፍርድ ቤቱ በሚገባ ይረዳዋል። ነገር ግን በሌላ በኩል ፍርድ ቤቱ በሕግ ይገደባል። እዚህ ጋር በርካታ ሕገ መንግስታዊ ጉዳዮች ወሳኝ ነበሩ። ስለዚህ ውሳኔው ቀላል አልነበረም። ውሳኔውን ከባድ ያደረገው አንዱ ጉዳይ ወላጆች ልጃቸው ከሌሎች ሰዎች ጋር ምን እንደተጻጻፈች ማንበብ መቻላቸው ብቻ ሳይሆን የሌሎችንም ማንነት ፌስቡክ አሳልፎ ስለሚሰጥና እነዚህ ከሟች ጋር በግል መልእክት የተለዋወጡ ሰዎች መብታቸው የሚጣስ በመሆኑ ነው። ስለሆነም ለሟች ወላጆች ለአምስት ዓመታት ያህል ያልተመለሰው ጥያቄ አሁንም ክፍቶ ሆኖ ይቆያል። I'm gonna pick up the pieces and build a Lego house. If things go wrong, we can knock it down. My three words have two meanings, but there's one thing on my mind it's so full. የሁለት ልጆች አባት የሆኑት አቶ ይበልጣል የሆነው ነገር የሚያሳዝንና እንደ አንድ ወላጅ የሟች ወላጆችን ምክንያት ፍለጋ የምረዳ ቢሆንም የፌስቡክ ውሳኔ ትክክል ነው ይላሉ። ምንም እንኳን ወላጅ አባት ስለልጃቸው መተችበትን ሊያጣሩ ይፈልጉ በዚህ መከልከላቸው ወይም የፌስቡክ አንስጥ ማለታቸው ትክክል ናቸው ብዬ የምገምተው፣ ምክንያቱም ይሄ ነገር የግል እንትን ነው። ገባህ? ማንም ሰው የፌስቡክ ተጠቃሚ ሁሉ አነሰም በዛ የራሱ ሚስጥር አለው። እና ፌስቡክ ደግሞ ወይም የፌስቡክ አስተዳደር ደግሞ ይህን የመጠበቅ በቃ አላለም፣ ያልተፈራረሙ ውል ነገር አለ ብዬ ነው ገምጥ ማስበው፣ እንደዛ ነው ማስበው እኔ እና ያን እንዲህ ማለታቸው የሰዎችን መብት ከመያዝ አኳያ እንጂ ቤት ስትዩ ሚልጂቱን አባት እና ቤተሰብ ለመጉዳት የፈለጉ ሰዓት መሰለኝ ነው። ምንም እንኳን እስካሁን ልጅ ባይኖረኝም ራሴን በሁለቱም ቦታ አድርጌ ስመለከተው ወላጆቹ የልጃቸውን የፌስቡክ ገጽ ማየቱ ቢቀርባቸው ይሻላል የሚሉት ደግሞ ባለትዳር የሆኑት ኃይለየሱስ ናቸው። የሰዎች አመለካከታችን ሁሉ እንደ አኗኗራችን ይለያያል እና አሁን ሰዎቹ ይህንን ነገር መጠየቃቸው አግባብነት አለው። ልጃቸው ናት፣ በምን ምክንያት እንደሞተች ማጣራት ይፈልጋሉ። ልክ ናቸው፣ ልክ ናቸው። ወይኔ ነገር ግን የፌስቡክ ፓስወርዷን ለማግኘት ፈልገው አልቻሉም፣ ተከለከሉ። ይህም ደግሞ አግባብ ነው ላሉ እነዚህ ሰዎች የእሷን የሞተችበት ምክንያት ሰዓት ሲያጣሩ እች ልጅ የግል ነገሮቿን የምታስኬድበት ፌስቡክ ነው እና ብዙ ነገሮች ብዙ ሚስጥሮች ይኖሯታል። የእሷን ጉዳይ ሲያጣሩ ሌላ ነገር ደግሞ አይተው ከዚህ የበለጠ ልባቸውን የሚሰብር ወይንም ደግሞ ከዚህ የበለጠ ጥሩ ነገር ሊያገኙ ይችላሉ፣ አናቀም። ስለዚህ የግል ሚስጥሯ ከሚያጣሩበት ጉዳይ አንዱ ሆኖ ሳለ እሱን ትተው በሌላ መልኩ ቢሄዱ የተሻለ ነው። የሟች ወላጆች ሌላ ምን የተሻለ አማራጭ ነበራቸው? አሁንስ ምን ማድረግ ይችላሉ? ሳይንቲስት ዶክተር ታዬ በሚኖሩበት ኖርዌይ ከዚህ ቀደም የተከሰተውን አንድ ጉዳይ መፍትሄ ይሆናል የሚሉትን ይናገራሉ። 2011 ወይም 2012 እንደ ፈረንጆች አቆጣጠር ይመስለኛል። እዚህ ኖርዌይ ላይ የብሬቪክ የሰራቸውን ኬዞች ታስታውሱ ይመስላኛል። የገደለው ማለት ነው። ያንን ከቤተሰብ በተጨማሪ ፖሊስ የፌስ የይለፍ ቃሉን ለማግኘት ብዙ ሞክሮ ነበረ፣ አልቻለም። ፌስቡክ አልሰጥም ብሎ ከወር በላይ ነው የቆየው። በብዙ ድርድር ነው የብሬቪክን ፓስወርድ ለማግኘት የቻሉት ማለት ነው። ስለዚህ ያንን ማድረግ ያልፈለገው ፌስቡክ ፕራይቬሲውን ከመጠበቅ አንጻር ነው። ስለዚህ የሆነ ወንጀል ተፈጠረ። አሁን የዚችኛ የልጅቷ ኬዝ፣ ያንን ኬዝ ማጣራት ያለበት ወላጅ ሳይሆን ቀጥታ የሚመለከተው ወንጀል መርማሪ ፖሊስ አለ። ፖሊሱ ነው ለፌስቡክ ካምፓኒ እንደዚህ አይነት ችግር አለ ፓስወርዱ ይሰጠን ወይም ያለው መረጃ ይሰጠን ብሎ ለፌስቡክ ካምፓኒ ማቅረብ ያለበት ማለት ነው። ስለዚህ በፖሊስ በኩል ከሄዶ ነው ፓስወርዱን ወይም መረጃውን ማግኘት ያለበት። ምክንያቱም ወላጆች ለፖሊስ መረጃውን ፊድ ያደርጋሉ ይሰጣሉ እንጂ ቀጥታ ወንጀል ምርመራ ውስጥ ተሳታፊ ሆነው ወንጀሉን አይመረምሩም። የቀጥታ ፓስወርዱን ማግኘት ካለበት ወይም መረጃውን ማግኘት ካለበት ያንን መረጃ ማግኘት ያለበት ፖሊስ ነው እንጂ ወላጅ አይደለም። በሟች ዕድሜ ክልል የሚገኙ የፌስቡክ ተጠቃሚ ወጣቶችስ ስለ ጉዳዩ ምን ያስባሉ? በዛ አካውንት ገብተው ያለውን መረጃ ቸክ ማድረግ እንደኔ እንደኔ ተገቢ ነው ብዬ ነው የማስበው። ምክንያቱም መሰለሽ ይህ ነገር በጣም ከባድ ነገር ነው። በዚህ አካውንት ገብተው ቤተሰቦች ያለውን ነገር መረዳት በጣም በቃ ወሳኝ ነገር ነው። ምክንያቱም ከዚህ በላይ ሌላ እንግዲህ አማራጭ ወይም መፍትሄ ብሎ የሚወስዱት ነገር አይቶ ነው አርሌ ነገር እንደ አማራጭ ወስድ ። ስለዚህ በዛ አካውንት ገብተው ያለውን ኢንፎርሜሽን ማየት ያው በቃ ለነሱ ተገቢ ነው ብዬነም የማስበው ነው ማለት ነው። ይላል በአርባ ምንጭ ዩኒቨርሲቲ ተማሪ የሆነው ሻምበል። ደቡብ ሱዳን የሚኖረው ደጀኔ ግን በዚህ አይስማማም። አይኔ በዛ ቦታ ቢሆን በቃ አልፈልግም እንደ እኔ በቃ መታየት የለበትም ያው ብዙ የምንጽፋቸው ነገሮች የግል ምስጢሮች አሉ አይደለ እንደ የግል ምስጢር ሰው ብዙ ቤተሰቡም የማይገባቸው ነገሮች ሊኖሩ ይችላሉ ለዛ ነው የማልፈልገው ማለት ነው ትክክል ነው እነሱ መከልከሉም እ በጣም ትክክል መምራ ይችላለኝ ሄለን ደግሞ በወላጆቹ ሀሳብ ተስማማለች አይ እኔ ቢያደርጉ ነው። ምክንያቱም ሰዎች ምክንያቱም ካላውቁ ሌላ ጥርጣሬ ውስጥ ሊገቡ ይችላሉ። በውስጧ የሆነ የተደበቀ ሚስጥር ሊኖር ይችላል። ምክንያቱም ወይም ሆን ብላ ራሷ ያጠፋች ሊሆን ይችላል እና ከቡፋን ቢፈትሹት ይሻላል ምክንያቱም ከጥርጣሬነቱ ቢድኑ። የአስራ አምስት አመቷ ጀርመናዊት በባቡር መገጨትና መሞት የታየና የተረጋገጠ ነገር ቢሆንም መስመሩን ጠብቆ በሚሄድ የከተማ ባቡር መገጨት በወላጆቿ በኩል ብቻ ሳይሆን ሰሚው ዘንድም ጥያቄ ይፈጥራል። ይሁንና ለዚች ልጅ ወላጆች ብቻ ሳይሆን አብዛኛውን ጊዜ ሰዎች በሞት ሲለዩዋቸው መሞታቸውን ማወቃቸው ብቻ ለህሊናቸው በቂ አይደለም። ይልቁንስ የበለጠ መረጃ ለማግኘት ይጥራሉ። ይህ ከምን የመነጨ ነው? በአዲስ አበባ ዩኒቨርሲቲ የማህበራዊ ኑሮ ባለሙያ ተባባሪ ፕሮፌሰር የሆኑት ዶክተር የራስ ወርቅ አድማሴ ምክንያቱን ያስረዳሉ። እነኚህ ሰዎች ለማወቅ መፈለጋቸው አንደኛ የኛ ሚና ምንድን ነበረ? ራሷን አጥፍታለች ወይች ወይስ አደጋ ነው ወይስ ሰው ነው ይገደላል ራሷን አጥፍታም ከሆነ የእኛ አስተዋጽኦ አድርገናል? ወደዛ ለዛ ወይም ደግሞ ልንመልሰው እንችል ነበር ወይ? ልናስቀረው እንችል ነበር ወይ? እንዴት ምልክቶች አላየንም ወይስ አይተን ሳንገነዘባቸው ነው ወይ ልጃችን ራሷን ማጥፋት የደረሰችው? እንዲህ የሚሉ ጥያቄዎች ሌት ተቀን ስለሚበጠብጧቸው እነኚህን ጥያቄዎች መልስ ይሻሉ። ይህም ለመጽናናት ትልቅ ሚና ይኖረዋል ይላሉ ዶክተር የራስ ወርቅ ንገሩኝ እና ይላሉ። አንዳንድ መጥፎ ነገር ሲፈጠር እድሜን ለውጣና በቃ ልቶ ይባላል እና ያ ክሎዥር ነው እንግዲህ። በእኛ ሀገር ክሎዥር የሚያገኘው ሰው ሲቀብር ነው። እከሌን እኮ ሳልቀብረው ቀረው ይላሉ። ሄደው እዛ መቃብሩ ጋር አልቅሰው ሲቀበር ማየቱ አንድ የሆነ ፋንክሽን አለው። በቃ ይሄ ሞቷል ተቀብሯል የሚለው እና ይሄ ክሎዥር ፋንክሽን አለው ተብሎ በተለይ ካለፉት ሀያ አመታት ውስጥ እንደ ትልቅ ነገር ነው የሚነገረው በአለም ላይ እና ሳይኮሎጂስቶችም ሶሲዮሎጂስቶችም ይህንን አክሴፕት ያደርጋሉ። ሰዎች እስከ ስር መሰረቱ የአንድን መጥፎ ነገር መሰረት ማወቃቸው ወንጀል ደግሞ ተሰርቶ እንደሆነ ያ ወንጀል የሰራው ሰውዬ ታውቆ ማን እንደሆነ ፍርድ ቤት ውስጥ እንግዲህ መጥፎ መጥፎ ነገር ያገዳደሉ ነገር አለ አይደለ? ለምሳሌ ልጅ ሴት ልጅ ከሆነች እንዴት ሬፕ አርጎ ገደላት ወይም ከገደላት በኋላ ሬፕ አረጋት፣ እንዲህ የሚለውን ነገር ሁሉ መስማትን ይቀበሉታል። ያንን ሲፈረድበት ለመስማት እዛ ፍርድ ቤት ቁጭ ብለው ለመስማት እንግዲህ እንዲህ ያለውን ነገር ገባሽ። ከራሳችን ኤክስፒሪየንስ ካላየ ነው ምናልባት ልንረዳው የማይጨበጥ አይነት የስሜን ነገር ስለሆነ ይሆን ይሆናል። ልጃቸው የሞተችበትን ምክንያት የማያውቁ ወላጆች ልጃቸው ራሷን አጥፍታ ከሆነ ፍንጭ ካገኘን በሚል የልጃቸውን የፌስቡክ ገጽና የሚስጥር ቁጥር እንዲከፍት ፌስቡክን ጠይቀው አሉታዊ ምላሽ ካገኙ በኋላ በፍርድ ቤት ከሰው የተሸነፉት ወላጆች በፍርድ ቤቱ ውሳኔ እጅግ አስነው ጉዳዩንም ለከፍተኛ ፍርድ ቤት የይግባኝ ማመልከቻ እንደሚያስገቡ ጠበቃቸው ገልጸዋል። ይቀናቸው ይሆን ወደፊት የሚለይ ይሆናል። ለዝግጅቱ ልደታ አበበ ነኝ። ጤና ይስጥልኝ።